የባህል መድረክ ኃይላዊ ፍዳ ነው ነገር ነው የሚያነሱት። በሌላ በኩል ደግሞ ዶክተር ረሻድ አብዱሌ ከሀረርጌ ክፍለ ሀገር ማለት ነው። በተመሳሳይ መልኩ ቁቤን ስጠቀሙ እንደነ የሚያሳዩ ነገሮች አሉ። በጅማ ዩኒቨርስቲ ለረጅም ዓመታት በሥነ ቋንቋ ትምህርት ዘርፍ በረዳት ፕሮፌሰርነት ያገለገሉትና በአሁን ወቅት በኦስሎ ኖርዌይ ውስጥ በሚገኝ ዩኒቨርሲቲ በስነ ቋንቋና በስነ ጾታ ትምህርት የዶክትሬት ድግሪያቸውን በመስራት ላይ የሚገኙት አቶ አማኑኤል ራጋ ነበሩ። የኦሮምኛ ቋንቋ አፋን ኦሮሞ በኢትዮጵያ በሚገኙ የተለያዩ ከፍተኛ ተቋማት መሰጠት ከጀመረ ከአስርት ዓመታት በላይ ማስቆጠሩን የዘርፉ ባለሙያዎች ይናገራሉ። በከፍተኛ ትምህርት ተቋማት የምርምር ቋንቋ ሆኖ በማገልገል ላይ የሚገኘው የኦሮምኛ ቋንቋ እድገቱን በማጠናከር በተለያዩ ዩኒቨርሲቲዎች በመጀመሪያ፣ በሁለተኛና በሶስተኛ ዲግሪ ጭምር በማሰልጠን በሺዎች የሚቆጠሩ ብቁ ዜጎችን በማፍራት ላይ እንደሚገኝም ተገልጿል። በቅርቡ የባህር ዳር ዩኒቨርሲቲ አፋን ኦሮሞ ማለትም የኦሮምኛ ቋንቋ ትምህርትን ለመጀመር ዝግጅቱን በማጠናቀቅ ላይ እንደሆነ ገልጿል። ይህም በአማራ ክልል ቋንቋው ከከሚሴ ዞን ለጥቆ በከፍተኛ ተቋም ደረጃ በምርምር ቋንቋነት ለማገልገል ሲዘጋጅ የባህር ዳር ዩኒቨርሲቲ የመጀመሪያው እንደሆነም ተገልጿል። የኦሮምኛ ቋንቋ አፋን ኦሮሞ የፌዴራል መንግስቱ የስራ ቋንቋ ይሁን ሲሉ የሚጠይቁ ጥቂቶች አይደሉም። የአዲስ ፋክልቲ ይሰኛል። የአዲስ አበባ ዩኒቨርሲቲን ጨምሮ በከፍተኛ የትምህርት ተቋማት የሰብአዊ ሳይንስ የአፋን ኦሮሞ፣ አማርኛ፣ ትግርኛንና የተለያዩ የውጭ ቋንቋዎችና የጋዜጠኝነት ትምህርት የሚሰጥበት ኮሌጅ በባህር ዳር ዩኒቨርሲቲ የሂውማኒቲስ ኮሌጅ ዋና ተጠሪ ዶክተር ዳዊት አሞኘ እንደነገሩን አፋን ኦሮሞን በሰርቲፊኬት ደረጃ ለማስተማር ምዝገባ ጀምረናል። የሰርቲፊኬት ፕሮግራም ያለው ምንድነው? እንግዲህ ብዝሃነት ያለ በመሆኑ በዩኒቨርስቲ ውስጥ ዩኒቨርስቲ የፌዴራል ዩኒቨርሲቲ እንደመሆኑ መጠን ከዚህ በተጨማሪ ደግሞ በየጊዜ በዩኒቨርስቲያችን ከፍተኛ ቁጥር ያላቸው ተማሪዎች የኦሮምኛ ተናጋሪዎች እየሆኑ በመምጣታቸው ብሎም ደግሞ በኢትዮጵያ ውስጥ ቋንቋው ካለው ጠንካራ መሰረቱ ለመነሳት ይህንን የስልጠና መርሃ ግብር ብንከፍት በዩኒቨርስቲ ማህበረሰብ፣ እንዲሁም በአካባቢ ላሉ ስልጠና ለሚፈልጉ ሰዎች ከዚህም በተጨማሪ ኦሮምኛ ቋንቋን እንደ ሜጀር ማጥናት ለሚፈልጉ ተማሪዎች ተጨማሪ ድል ሊፈጥር ይችላል። ስለዚህ በሩን ከምንዘጋ በሩን መክፈት እንችላለን ከሚል ፍላጎት ቆየት ያለ ቅድመ አክቹዋሊ ስለዚህ ከዚያ የመነጨ ነው። ከዘጠኝ ዓመት በፊት ማለትም በሁለት ሺህ አንድ ዓመተ ምህረት የመጀመሪያዎች ተማሪዎቹ 26 የአፋን ኦሮሞ ተማሪዎች ከአዲስ አበባ ዩኒቨርሲቲ መመረቃቸውን እና ከሁለት ሺህ ሦስት ዓመት ጀምሮ ደግሞ በዩኒቨርሲቲው በኮሌጅ ደረጃ በቋሚነት ቋንቋው መሰጠት መጀመሩን የነገሩን የትምህርት ክፍሉ የወቅቱ ሊቀመንበር እና በትምህርት ክፍሉ የስነ ጽሁፍና የባህል ትምህርት መምህር ዶክተር ጥላሁን ተሊላ ወደ ኮሌጁ ለመግባት የማሟያ ነጥብ እንደሚያስፈልግ ተናግረዋል። ተማሪዎቻችን እንደ ማንኛውም ተማሪ ዩኒቨርሲቲ ለመግቢያ ነጥብ ያላቸው ተማሪዎች ናቸው። በምርጫ ነው የምገቡት። ያው እኛም የምናስተምረው ቋንቋውን ሳይሆን ቋንቋውን ሳይንስ ነው። ቋንቋውን ለሌላ ለሌላ ተግባር ለጥናትና ምርምር የሚፈልጉ ለመግባቢያነት የሚፈልጉ እንዲህ አይነት ጥያቄዎችን በአጎራባች እናስተናግዳለን እንጂ አሁን ትምህርት ክፍሉ የተቋቋመው ምሩቃንን ሁለተኛ ደረጃ ተምረው ዩኒቨርሲቲ መግቢያ ነጥብ ያገኙትን ተማሪዎች እና በስራ ላይ ያሉ መምህራን በክረምት ተመልሶ ሲመጡ ከዲፕሎማ ወደ ዲግሪ ራሳቸውን የሚያ ሲያሳድጉ እንደዚሁ ከድግሪ ወደ ማስተር የሚገቡትን ተማሪዎች በትምህርቱ ዘርፍ በዚህ በቋንቋው ዘርፍ እንግዲህ ብዙ የበለጸገ አይመስለኝም። ያስተካክሉኝ። በማስተማር መማሩ ተግባር ማለቴ ነው። በመጽሐፍ ረገድ፣ በቁሳቁስ በዚህ ቋንቋውን ለማስተማር እና ምን ያህል በቂ ዝግጅት ተደርጓል? ምን ያህል ዝግጅት አላችሁ? ወይንስ በቂ ነው? እንግዲህ ይሄ በቂ ነው ወይም አይደለም የሚል ነገር ትንሽ ያስቸግራል። አሁን ባለበት ደረጃ ብቁ ነው የሚል እይታ አለን እ የመጀመሪያው ምርቋን ከማስተማር ጀምሬ ነው እዚህ ያለሁት። በወቅቱ በእርግጥ አንዳንድ ያስተምራቸው የነበሩ ትምህርቶች ላይ ያስቸግሩኝ ነበረ። በተለይም ደግሞ በቋንቋውን በማስተማር ዙሪያ ያው አሳን ኦሮሞ ቃላዊ የሆኑ በርካታ የሆኑ ነገሮች አሉት። ያንን ወደ ጽሁፍ በማምጣት በሂደት ደግሞ ሌሎች አጎራባት ያሉ የጻፏቸው እና በተለይም ደግሞ አንድ በትምህርት ሚኒስቴር ደረጃ ፕሮጀክት አስራ ሰባት ሺ የሚባል መርሃ ግብር ነበረ። ለዛ የተዘጋጁ ሞጁሎች ነበሩ። እነዛ መነሻ ሆነው ከዛ በኋላ ክረምት መርሃ ግብር ሲጀመር በርቀት ለምሰጡት ትምህርቶች በሙሉ የሞጁል ዝግጅቶች እንዲደረጉ ትምህርት ሚኒስቴር እና በየተ ተቋማቱ የዚህ አይነት ስራዎች ነበሩ። አሁን መምህራንም ለእያንዳንዱ በየተቋማት ደረጃ ለማስተማሪያ የሚሆኑ ስራዎችን እያቀረቡ ነው ያሉት። በመጀመሪያ ድግሪ፣ በሁለተኛ ድግሪ በየጊዜው የሚመረቁ የመመረቂያ ጽሁፎችን ያዘጋጃሉ። እነዚህ የመመረቂያ ጽሁፎችም እርስ በርስ እንግዲህ ለማስተማሪያነት አሁን ባለበት ደረጃ የተሻለ ነገር እጃችን ላይ አለ። ያለ የሚቀረው ነገር አለ የአፋን ኦሮሞ ትምህርት በመስጠት የሀረማያ ዩኒቨርሲቲ የመጀመሪያው ነው ያሉን። በተቋሙ የቋንቋው መምህርና በቋንቋው እንዲሁም በኦሮሞ ባህል ላይ ጥናትና የጥናት ጽሁፎችን በማቅረባቸው የሚታወቁት ዶክተር የማነ ባይሳ ናቸው። ያው አረማ ዩኒቨርሲቲ ወደ አስር አመት በላይ ነው ቆየው እና ሲመጣ አፋን ኦሮሞ ዲፓርትመንት ነበር ነው መጀመሪያው። ከኢትዮጵያ ዩኒቨርሲቲዎች የመጀመሪያው አረማ ዩኒቨርሲቲ ነው። እየተሰጠ ያለውም በሶሻል ሳይንስ እና ሂማኒቲ በሚባለው ኮሌጅ ሲልፍ አፋን ኦሮሞ የራሱ ፕሮግራም አለው ማለት ነው። ዶክተር እንግዲህ የአፋን ኦሮሞ ማለት የቁ

ምን ያህል ተግዳሮቱን መወጣት ተችሏል? ይላሉ ጽሑፉ። ግን ያው በሳይንሳዊ መልኩ ስናይ ብዙም ችግር የለውም። የስነ ልሳን ባለሙያዎች እንደሚሉት በተለያየ ምክንያቶች ነው የቁቤ የሚባለው ፊደል ከላቲን ኦሪጂን የተመረጠውና፣ አፋን ኦሮሞ ህጉ ብዙም ሰፋ ያለ አይደለም። በጣም ውስጥም ነው። ወደ አምስት መሰረታዊ ህጎች አሉት። ያንን ህግን ተከትሎን ቋንቋውን ለማጻፍ እና ፊደሎችንም በተገቢው አሰጣጥ ወበተገቢው መልክ ለመጠቀም ቋንቋውን በትክክል እንድገዝ ተብሎ የታሰባ ስለሆነ ቀደም ብሎ የተለያዩ ሪሰርች ወይ ጥናታዊ ጽሁፎችም ቀርቧል። በዚህ ቁቤ አሰጣጥ ቁቤ አስፈላጊ ነው አይደለም፣ ምን ችግር አለው፣ ቻለንጅ አለ ምለው ላይ ግን ባለሙያዎች አንጻር ወይ ደግሞ በኔቲቭ ስፒከሩ አንጻር ና ተጠቃሚዎች አንጻር ስናይ ምንም ችግር የለው። በተለይ በአፋን ኦሮሞ ብዙ ቃለቶች ተመሳሳይ ሲሆኑ ግን በማርዘም በማሳጠር እና በማጥበቅ እንዲሁም በማላላት የሚባል ሳይንስ አለ። በዛ መልክ ነው ብዙ ትርጉም የሚለው አንድ ቋንቋ። ስለዚህ ከዚ አንጻር ስናይ ነገሪው ፊደል ይመስለኛል። ያው በጽናትም የሚደገፍ ነው ማለት ነው። ቁቤ ፊደል የኦሮምኛ ቋንቋ አመልን ተከትሎ እየወጣ ነው ያሉት ለረጅም ዓመታት በጅማ ዩኒቨርሲቲ መምህር የነበሩት የስነ ቋንቋ ምሁሩ አቶ አማኑኤል ራጋ ናቸው። አንድ ቋንቋ የተወሰነ ካራክተር ወይ ደግሞ ፊደል ለመጠቀም መጀመሪያ አሴስ ተደርጎ ነው እንግዲህ እነዚህ ለአፍሪካ ቋንቋዎች ብዙዎቹ በጽሁፍ አይደሉም ያሉት እና ፊደላት የሌላቸው ብዙ ቋንቋዎች አሉ በአፍሪካ ወደ ሪተን ላንጉዌጅ ሲቀየሩ ምርጫዎች ይኖራሉ። ለምሳሌ በሶማሊያ ከአስራ ዘጠኝ ሰባ አካባቢ የአረብኛ ፊደላትን ተጠቅሞ ሲጽፉ ነበረ። ሌላ ሌላ ሀገርም እንደዚሁ ተመሳሳይ ነገር አለ እና በዚሁ መጠን ነው እንግዲህ የእኛም የሀገራችን አፋን ኦሮሞ የላቲንን አልፋቤት አዳፕት አድርጎ ነው። ላቲን እንዳለ ላቲን ሳይሆን የላቲን ካራክተር ወደ ኦሮምኛ ቋንቋ ሲመጣ የኦሮምኛን አመል ተከትሎ ነው እንግዲህ ይመቸዋል ተብሎ ነው የቀረበው። ተቀባይነቱም ትልቅ ነበረ። በተጨማሪም ደግሞ ኮምፒውተር አካባቢ ያለውን ነገር ስናይ እንደ ኢትዮጵያ ያሉት ወይ እንደ ኦሮሚያ ያለ ሪጅን የራሱ የሆነ ሶፍትዌር ወይ ደግሞ ቴክኖሎጂ ለመስራት ብዙም ገንዘቡ በሌለበት ጊዜ እንደዚህ አይነት ሬዲሜድ የሆነ መጠቀም አስፈላጊም ነው። ኢኮኖሚውም ስታይ ማለት ነው። ስነ ቋንቋውም በረገድ ስታይ ኦሮምኛ ብቻ ሳይሆን ለዚህ ሌሎች የሀገራችን ቋንቋዎችም ተመሳሳይ ችግሮች ያሉበታሉ። እንግዲህ ለምሳሌ በአማርኛ እንዴት እንደምገልጸው አላውቅም። ጀሚኔሽን ወይ ደግሞ እንዴት ድምጸቱ ማለት ድምጸቱ ቴንክ ዩ ቨሪ ማች ድምጸቱን አሁን ለምሳሌ የግዕዝን ካራክተር ወይ ደግሞ የሳባን ፊደላት ስንጠቀም ለማሳየት ትንሽ አስቸጋሪ ይሆናል። በኦሮምኛ ብቻም ሳይሆን በአማርኛ ራሱ ስናይ አንዳንድ እንዳገባቡ የምንገልጻቸው ነገሮች አሉ አይደለ? አንዳንድ ቃላት ለምሳሌ ዋና ዋና ጻጻፉ አንድ ነው። እንግዲህ በየኮንቴክስቱ ለብቻው ሲቀርቡ ምን እንደሆነ አናውቅም። ዋና ይበል ዋና ይበል ግን ከኮንቴክስቱ ነው የምንረዳው። ጽሁፍ ውስጥ እንደዚህ አይነት ችግሮችን ለማስወገድ እንግዲህ ቁቤ ተመራጭ ነው። የሶሳይቲው አቀባበል ከአስራ ዘጠኝ ዘጠና ሁለት ወይ ዘጠና አንድ ጀምሮ ያለውን ነገር ስናይ ኦሮሞ አልተመቸኝም የሚል አንድም ችግር አላሳየም። ወይ ደግሞ ፕሮቴስት ሲያደርግ ሰምተንም አናውቅም እና በየጊዜው ደግሞ የተለያዩ ቦታዎች የሚነሱ ነገሮች አሉ። ከሌላ ሪጅን ሊሆን ይችላል እንደዚህ ኦፖዚሽኖች አሉ የሀገራችንን ለምሳሌ አማርኛ ፊደል ለምን አለ አልተጠቀማችሁም? የሚል በየቦታው ወቀሳዎች ይነሳሉ። እነዚህ ወቀሳዎች በየጊዜው የስነ ቋንቋ ምሁራን አርቲክሎችን በመጻፍ ወይ ደግሞ ፔፐሮችን በማቅረብ ሪፊዩት ለማድረግ ይሞክራሉ እና ያለው ነገር እንደዚህ ነው። የቋንቋ እድገት እንግዲህ እስካሁን ያለው በጣም ጥሩ ነው የሚመስለኝ። በየዩኒቨርሲቲው ተከፍቶ እስከ ፒ ዲግሪ ድረስ እየተሰጠ ነው። ከዚህ በኋላ ወደ ኋላ ተመልሶ የአማርኛን ፊደል ወይ ደግሞ የአረብኛንም ብትዩ ማንኛውንም አይነት ፊደል ፍደል ጠቀማለሁ ብሎ ወደኋላ መመለስ ብዙ ችግር ሊፈጥር ይችላል። አቶ ማንኤል ቁቤ ፊደል እዚህ በጀርመን ሀገር በአቶ ሀይሌ ፊዳ እንደተጠነሰሰ ወይም እንደተቀረጸ ነው የሚሰማው። እስቲ እንደው የቁቤን ስረ መሰረት ይንገሩኝ። ከዛ አቋንት ስናይ አስራ ስምንት አርባዎቹ ውስጥ ነው እንግዲህ አስራ ስምንት አርባ ሁለት አካባቢ ነው ሉድዊ ክራፍ ነው የሚባለው ሰውየው ሉድዊክ ክራፍ ነው የሚባለው ወደ ኢትዮጵያ መጥቶ ነበረ። ኦሮምኛን ለማስተማር የሚጠቅም አንድ የኦሮምኛ ግራመር አውትላይን ነው የጻፈው። በሩሱም ስነ ቋንቋ አይነት ሪሰርቸር ስለነበረ ምንድነው ያደረገው ሲያይ የአማርኛ ፊደላት ለኦሮምኛ አስቸጋሪ እንደሆኑ ቅድም እንደነገርኩሽ አይነት ጀሚሽን እና የኮንስናንት ጀሚሽን እና የቫውል ሌንግዘኒንግ አይነት ችግሮች የድምጸቱ ለመቅረፍ ይጠቅማል እና እንኳን ለኦሮምኛ ለአማርኛ ራሱ ይሄ ነገር መፍትሄ ሊሆን ይችላል የሚል ነገር አሳብ አቀረበ። ፕላስ ያንን ደግሞ ትንሽ የኦሮምኛን ግራምር በዛ ከላቲን አልፋቤት አዳፕት ትንሽ አድርጎ ለመጽሐፍ ሞከረ። ኤግዛክትሊ የዛሬው አይነት ቁቤ አይደለም። እንግዲህ እሱ ከዛ በኋላ የመጣው እንግዲህ አስራ ዘጠኝ ሰባዎቹ አካባቢ ነው መሰለኝ በጽሁፍ የተገኘው ሂርማተ ዱቢ የሚል አንድ መጽሐፍ ነገር ወጥቷል። ማን እንደጻፈው እኔ እንጃ እሱን በትክክል አላውቀውም። ግን በየጊዜው ሰዎች ሃይሌ ፊዳ ነው ነገር ነው የሚያነሱት። በሌላ በኩል ደግሞ ዶክተር ረሻድ አብዱሌ ከሀረርጌ ክፍለ ሀገር ማለት ነው። እሳቸው በተመሳሳይ መልኩ ጥብቁ ወይም ስጠቀሙ የሚያሳዩ ነገሮች አሉ። ጀርመን ሀገር ነው። ግን ዋናው ጀርመን ሀገር በየጊዜው እንግዲህ እንደሚታውቂው አብሪትን ላንጉዌጅስ ለጥናት ከአስራ ስምንተኛው ክፍለ ዘመን ከአስራ ስድስተኛው ክፍለ ዘመን ጀምሮ ሚሽነሪስ በየቦታው ይዞራሉ። ሲዞሩ ብሪተን የሆኑትን የራሱን ፊደል ተጠቅመው አንዳንድ ነገር ይሞክራሉ። አማርኛም ላይ ተመሳሳይ ውጭ ሀገር የምናገኛቸው መጽሐፍት አሉ በፈረንጂዎች የተጻፉ ማለት። በዚሁ መልኩ እንግዲህ ኦሮምኛም ወደ ሀገር ውስጥ ሲመጡ ሰዎች አንዳንድ ኢንፎርሜሽኖችን መዝግበው ለመውጣት ወይ የላቲንን ነው የሚጠቀሙት፣ አረብ ከሆኑ የአረብኛውን ተጠቅሞ ነው እንትን የሚሉት። እንግዲህ በዛው መጠን ደግሞ በየሞናስትሪው ደግሞ አንዳንድ ነገር በኢትዮጵያ ራሱ የሚገኙ ነገሮች አሉ። የአማርኛ ፊደላትን ተጠቅሞ ኦሮምኛን የመጽሐፍ ነገር ሊገኝ ይችላል እና መቼ ተጀመረ ለሚለው ነገር አንዳንዱ አስራ ስድስተኛው ክፍለ ዘመን አንዳንዱ አስራ ሰባት አንዳንዱ አስራ ስምንት ነው የሚለው። ግን ሪተን የተገኘው እኔ እስከማውቀው አስራ ስምንት አርባዎቹ ውስጥ ነው። ያ እንግዲህ አንድ ምስክርነት ነው። አሁን እንግዲህ በስፋት በአማርኛም ተጻፈ፣ ራፋን ኦሮሞ ወይም በቁቤ ተጻፈ። በብዛት በስፋት ትምህርት ትምህርት መሰጠትም የጀመረው በዚህ ባለፉት 20 ዓመታት 15 ዓመታት ውስጥ ነው። ሰባዎች ውስጥ በኦይል ለፍ እንደ ኮሚኒኬሽን ሌተርስ ደግሞ ለማስተማሪያም ይጠቀሙበት እንደነበረ የሚያሳዩ ነገሮች አሉ። ስለዚህ በስፋት ማህበረሰቡ ውስጥ ገብቶ ጥቅም ላይ የዋለበት ጊዜ አስራ ዘጠኝ ዘጠና ሁለት ዘጠና አንድ ዘጠና ሁለት ነው ብዬ ነው እንጂ ከዛም በፊት አስራ ዘጠኝ ሰባዎች ውስጥ ወይ ለፍ ጫካ በነበረበት ጊዜ ለመንበሮቹ እና ለሌሎችም ሰዎች ትምህርት ለመስጠት ተመሳሳይ ፊደል ነው የተጠቀመው። በአፍሪቃ በብዛት ከሚነገሩት አምስት ቋንቋዎች መካከል የኪስዋሂልን ጨ ጀምሮ በናይጄሪያ የሚነገረው የኤርቦ ቋንቋ፣ አማርኛ እንዲሁም ኦሮሚኛ ይገኝበታል ያሉት በሀረማያ ዩኒቨርሲቲ የአፋን ኦሮሞ ምሁሩ አቶ የማነ ባይሳ ቋንቋውን ለማሳደግ ጥረት መደረግ አለበት ሲሉ ይናገራሉ። ኦሮምኛ ቋንቋ እንደሚታወቀው ከአፍሪካ ሀገራት መጀመሪያዎቹ አምስት ቋንቋዎች አሉ። ከነዚህ ቋንቋዎች አንዱ ሲሆን ከአሁን በተለያዩ ታሪካዊ አጋጣሚዎች እና እንዲሁም የቋንቋ ባለቤቶቹ በኢትዮጵያ ታሪክ ውስጥ ብዙም የማስታወስ እና ስለ ማህበረሰቡ ማንነት እና ታሪክ ከዛ ጋር የሚያያዝ ሲሆን ያንን እንግዲህ ሳይደረግ የቀረው በየትኛውም ሚዲያ እንደሚገለጽ በዲትሬተሪም በታሪክም እንደሚታወቀው በዛ ምክንያት ስለሆነ ያንን እንግዲህ አሁኑ ትውልድ በደንብ ሰጥቶ ውጭም ሀገር ውስጥም ያለው ተረባርቦ ቋንቋውን ማሳደግ ያስፈልጋል። የስነ ቋንቋ ምሁሩ አቶ አማኑኤል ራጋ በበኩላቸው ቋንቋውን የሀገሪቱ የስራ ቋንቋ ለማድረግ ብዙ የሚቸግር ነገር አይኖርም ባይ ናቸው። ሰፋ ያለ ማህበረሰብ የሚያወራው የሚጠቀመው ቋንቋ ያለው በት ቦታ ባይሊንጓል ትራይሊንጓል ነገሮች መጠቀም ኮመን ነው። እዛው አንቺ ካለሽበት ከጀርመን ትንሽ ወጣ ስቲ ስዊዘርላንድ ወይ አምስት ወይ አራት ቋንቋዎችን እንደ ኦፊሻል ላንጉጅ አድርጎ ይጠቀሙታል። ያ እንግዲህ ትንሽ ሶሳይቲ ነው፣ ግን አምስቱንም ቋንቋ ወይ አራቱንም ቋንቋ አንድ ላይ ማቅረብ የፈለጉበት ምክንያት የቋንቋ ኮምፒቲሽን እንዳይኖር ነው እና በእኛም ሀገር ተመሳሳይ ነገር አሁን ኦሮምኛ ለፌዴራል ቋንቋ እንዲውል ወይ ደግሞ ኦፊሻል ላንጉጅ እንዲሆን ኦሮሞ ጠይቋል። ስለዚህ ይህን ነገር ከዛሬ ጀምሮ ራሱ ቋንቋው ሬዲ ስለሆነ መጠቀም መቻል ነበረባቸው። ምክንያቱም አርባ ሀምሳ ሚሊዮን የሚያወራው ኦሮምኛን ነው። በተጨማሪም ደግሞ በብዙ ሚሊዮን የሚቆጠሩ አማራ የሌሎችም ብሔር ሰዎች ኦሮምኛን በደንብ ነው የሚያወሩት የሚጽፉትም የሚያነቡትም። ስለዚህ ሬዲነስ የሚያስፈልገው ነገር አይመስልም። አድማጮች፣ እኔም እዚህ ላይ ቃለ ምልልስ የሰጡኝን በሙሉ በዱቸ በለስም እያመሰገንኩ ሰናበታለሁ። አዚብ ታደሰ ነኝ። ጤና ይስጥልኝ።